The voice of America. በመንግስት ጸጥታ አስከባሪዎች እንግልት እየደረሰብን ነው ሲሉ የምዕራብ ሸዋ ዞን ግንደበረት ወረዳ አንዳንድ ነዋሪዎች ስሞታ አሰምተዋል። መንግስት ኦነግ ሸነይ እያለ የሚጠራቸው ታጣቂዎች ሁለት የመንግስት ታጣቂዎችን ጠልፈው መውሰዳቸው እና በኋላም አንዱን መግደላቸው እየደረሰብን ነው ለሚሉት እንግልት መነሻ መሆኑን ይናገራሉ። የወረዳው ጸጥታ ጽሕፈት ቤት በነዋሪዎች የቀረበውን ቅሬታ በተመለከተ መረጃ እንደሌለው ገልጿል። የክልሉ ጸጥታ ቢሮ ጉዳዩን እያጣራ መሆኑን አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች። በምዕራብ ሸዋ ዞን ግንደበረት ወረዳ ቀሬ ዶቢ የሚገኙ አንዳንድ ነዋሪዎች ናቸው ከመስከረም 22 2013 ጀምሮ በመንግስት ጸጥታ ኃይሎች እንግልት እየደረሰባቸው እንደሆነ የተናገሩት መንግስት ኦነግ ሸኔ በማለት የምጠራቸው ታጣቂዎች ሁለት የመንግስት ምልሻዎችን ከአካባቢው ጠልፎ መውሰዳቸውን ተከትሎ ለጅምላ እንግልት መጋለጣቸውን ነው ያስረዱት። ከዕለት ተለት ስራና ኑሯችን እየተንገላታን ነው ሲሉ ለአሜሪካ ድምጽ ተናግሯል። የግንደ በረት ነዋሪ የሆኑት አቶ በቀሌ ጉተማ የወረዳው ፖሊስ የጸጥታ ዘርፍና አስተዳዳሪ የቀበሌውን ሕብረተሰብ በአንድ ትምህርት ቤት ውስጥ በማጎር ሲያንገላቱ ነበር ይላሉ። የግንደ በረት ነዋሪ የሆኑት አቶ ቱሉ ጉታ ሰሞኑን በቀሬ ዶቢ ቀበሌ ነዋሪዎች ላይ እየደረሰ ነው ያሉትን ችግር አብራርቷል። ቀሬ ዶቢ ላይ አመት ያለፈ ጀምሮ እስከዛሬ ችግር ነው ያለ። ህዝብ ይዞ ከትምህርት ቤት ውስጥ አንድ ላይ ተሰብስቦ እዚህ ታች በረሃ ላይ የሆነ ሽፍታ አለ እንደ እስከናወጣ እናንተ ያውጡም ብሎ ማታም ቀንም፣ ቀን ፀሐይ፣ ማታ ውርጭ፣ ወንበር የለውም ልብስ የለውም ብላ አይገባም እንገላ ሰው ይደበድባል። እስከ አሁን እስከ ዛሬ ማለት ነው እንኳን ወደ ቤተሰብ አልተገባም። ከበረሃ ብዙ ርዝ ንበራለ ሽፍታ አለ ከብቶችን አውጥ ንብረት ለቀቆና ግቡ ብሎ አሁን ግርግር ላይ ነዋለ ቤት የለውም ዝም ብሎ ተሰብስቦ ትምህርት ቤት ውስጥ ማለት ነው። ዝም ብሎ አዝቀምቶ ፀሐይ መታ ውጭ መታል። ከዛ ትናንትና ሀይድና ሽፍታ ፍለግ ብሎ በረሃ ወርዶ ነበረ። አሁን ቤት ገብቶ ነበረ። እንደዛ ነው። ሰው አይጓዝም፣ መንገድ ላይ አይጓዝም፣ ቤት አያገኝም። እህል ከብት ተጨርሰዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አመራር አባል የሆኑት አቶ ደስታ ድንቃ በህብረተሰቡ ላይ እየደረሰ ነው ያሉትን እንግልት እንደሚከተለው ይገልጻሉ በምዕራብ ሸዋ ዞን በግንደበረት ወረዳ የታጠቁ የመንግስት ሀይሎች እዛ ቀበሌ ሰፍረው ነው ያሉት። ቀበሌው ያሉትን ሴቱን፣ ወንዱን ጨምሮ ሁሉንም ለስብሰባ ጠርተዋቸው ነበረ። ለስብሰባ ከጠሯቸው በኋላ እስከ አስራ ሁለት ካቆዩቸው በኋላ ሴቶቹን በአስራ ሁለት ሰዓት ለቀዋቸው፣ ነገ በጠዋቱ ተመልሶ እንዲመጡ ነግሯቸው ይለቋቸዋል። ወንዶቹን ደግሞ እዛው ቀሬዶግዱ ትምህርት ቤት የሚባለው ትምህርት ቤት ውስጥ ያሳደሯቸው በሀያ አራትም እንደዚሁ ቀንቀን ሴቶቹም ወንዶቹም በሙሉ እንዲመጡ ተደርገው እዛ ይውላሉ። ማታ ማታ ላይ ደግሞ ሴቶቹ የለቁና ወንዶቹን እዛው ያሳድሯቸዋል። አንድ የመንግስት ታጣቂ በሬ አንድ ሰው ባለፈው ጊዜ የታጣቂዎች ተወልደዋል የሚባል እሱን ፈልጉ እዛ ወደ በረሃ ወደ ወይነ ደጋ ወደ ቆላ ሄዳችሁ ይህን ሰውዬ ፈልጉ አምጡ ብለው ለቀቋቸው ማለት ነው። በዚሁ መሰረት ገበሬዎች

የጸጥታ ኃይል ከሆነ እንጂ አርሶ አደር እንዴት አድርጎ ነው ሽፍታን የሚፈልገው? እኔ የማውቀው ነገር የለኝም። ሂዱና ፈልጉ ብዬ ያሰማራሁትም የለም። ይህ አይመለከተኝም። ይህ ለእኔ አዲስ ነገር ነው። ነዋሪዎቹ በማንገላታት አስቸግረናል ሲሉ የጠቀሱት የወረዳው ፖሊስ መልስ ለመስጠት ፍቃደኛ አልሆነም። የምዕራብ ሸዋ ዞን ግንደብረት ወረዳ አስተዳዳሪ አቶ ተስፋ በዳኔ በበኩላቸው ከወረዳው ነዋሪዎች ለተነሳው ቅሬታ የሚከተለውን መልስ ሰጥቶናል። ሚሊሻን አኩመጀት ምኖ ደሰ ሂደ እንዳልሽው ሚሊሻ በታጣቂዎች ተጠልፎ መወሰዱ ትክክል ነው። ይህንን ደግሞ ህብረተሰቡ ከመንግስት አካል ጋር ተወያይቶ ከመካከላችን ሰው ተጠልፎ እንዴት እንኖራለን ብሎ መፈለግ አለብን ያለው ህብረተሰቡ ራሱ ነው። እኛ እንደ መንግስት አካል ህብረተሰቡ ብቻውን መሄድ የለበትም ብለን እንደ ጸጥታ ዘርፍ ሚሊሻዎችን ጨምረንላቸው አብረው ለመፈለግ ሄዱ። እናም ከተጠለፉ ሁለት ሚሊሻዎች መካከል የአንዱን አስክሬን አግኝተው የቀብር ስነስርዓቱ ተፈጽሟል፣ ያለው እውነት ይሄ ነው እንጂ እንደተባለው መንግስት ሰውን አያፍንም። አሁን እየተካሄደ ያለው ጉዳይ የህብረተሰቡን ሰላምና ደህንነት አስተማማኝ ለማድረግ ከተለያዩ የህብረተሰብ ክፍል ጋር ውይይት እየተካሄደ ነው እንጂ ሌላ ነገር የለም። የኦሮሚያ ጸጥታ ቢሮ ጉዳዩን እያጠራ መሆኑን የቢሮ ኃላፊ አቶ ጀብርኤል መሐመድ ገልጿል።